Yeah, me radio, Tabiano. Zari Latou Bainated sis Yenis Annas canal. Fireworks. People think that ሀገሪቱ ያለችበት ሁኔታ ጥሩ አይደለም የሚለው አሉ። ግን በተቀረው ዓለም አካባቢ ካለ ሁኔታ ጋር ካላወዳደሩት አያውቁትም። ያኔ ነው ወይቺ ሀገር ጥሩ ሁኔታ ላይም ሆኗ የሚገባቸው። አሜሪካ ተለውጧል በሚል ለሚያማርሩ ሰዎች አንድ የዩናይትድ ስቴትስ ዕለቱን ተንተርሶ ከሰጡት አስተያየት የተወሰደ ነው። ዕለቱን አስመልክቶ ከተሰናዱ ዝግጅቶች በአንዱ በሁለት አጋማሽ ስርጭት ይቀርባል። የዩናይትድ ስቴትስ ዲሞክራቲክ ምክር ቤት አባላትን አስመልክቶ የቀረበ ዘገባ፣ ሌሎች ከእለቱ ጋር የተሰናዱ ዝግጅቶችም አለው ነው። ሰሜን ኮሪያ አህጉር አቋራጭ ሚሳይልን በተሳካ ሁኔታ እንደ ሞከረች አስታውቃለች። የኒውክሌር መሳሪያ ባለቤት ለመሆን በምታደርገው ጥረት ወሳኝ ደረጃ ላይ መድረሷ ተዘግቧል። ሩሲያና ቻይና የሰሜን ኮሪያ የሚሳይልና የኒውክሌር ፕሮግራም እንዲሁም ዩናይትድ ስቴትስና ደቡብ ኮሪያ በጣምራ የሚያካሂዱት ትልቅ ወታደራዊ ልምምድ መቆም አለባቸው። በሚለው ነጥብ ላይ ተስማምተዋል። እነዚህ የዕለቱ አበይት ርዕሶች ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 27 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሃየንን ከአቀናባሪያችን ብርሃን ኃይሉ ጋር ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁን እናመሻለን። በቅድሚያ ግን የዕለቱ ዜናዎችን እናነባለን። ሰሜን ኮሪያ አህጉር አቋራጭ ሚሳይልን በተሳካ ሁኔታ እንደሞከረች አስታውቃለች። ሰሜን ኮሪያ በተደጋጋሚ የሚቀርብባትን ዓለም አቀፍ ተቃውሞ ችላ በማለት ነው ይህን ስኬት ማግኘቷን የገለጸችው። የኒውክሌር መሳሪያ ባለቤት ለመሆን በምታደርገው ጥረት ወሳኝ ደረጃ ላይ መድረሷ ተዘግቧል። ሚሳይሉ የመጠቀው ከቻይና ጋር በሚዋሰነው ሰሜን ምስራቅ ድንበር ላይ ካለ አይሮፕላን ማረፊያ ሲሆን በጃፓን ልዩ የኢኮኖሚ ቀጠና ላይ አርፏል። ቶኪዮ ድረስ የማናጋት ድምፅ እንደተሰማ ተዘግቧል። ይህ ድርጊትም ቻይና ሰሜን ኮሪያን ልታስታግስ እንደማትችል ማረጋገጡ ተገልጿል። ሰሜን ኮሪያ አመጠቁት የምትለው ሚሳይል በማንኛውም የዓለም ቦታ ሊደርስ ይችላል ብላለች። የደቡብ ኮሪያ ፕሬዚዳንት ሙንጃይኢን ዛሬ ከሀገሪቱ ብሔራዊ ጸጥታ ካውንስል ጋር ባደረጉት ስብሰባ ሰሜን ኮሪያ የኒውክሌር መርሃ ግብሯን እንድታቆም አስጠንቅቀዋል። 북한의 도발은 오직 고립과 የኒክሌር ትንኮሳ የምጣኔ ሀብት ቀውስ እንደሚፈጥር ሰሜን ኮሪያ መገንዘብ ይኖርባታል። መንግስታችን የሰሜን ኮሪያን የኒክሌር ፕሮግራም ሙሉ በሙሉ እንዲቆም አበክሮ ይጠይቃል። የሰሜን ኮሪያ ኒክሌር መሳሪያና ሚሳይሎች ለእኛ የሞትና የሽረት ጉዳይ ናቸው። የህዝባችንና የአጋሮቻችን ደህንነት እንዲሁም ህይወት አደጋ ላይ ይጥላሉና፣ እንዲህ አይነቱ አደጋ በምንም አይነት በቸልተኝነት አናየውም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቻይና የሰሜን ኮሪያ ዋና አጋር እንደመሆኗ መጠን ጫና እንድታጠነክርባት በትዊተር መልእክት አስተላልፈዋል። የቻይና የውጭ ጉዳይ ሚኒስቴር የመረጋጋትና የመቆጠብ መንፈስ እንዲኖር ጥሪ አድርጓል። በሌላ ተያያዥ ዜና ሩሲያና ቻይና የሰሜን ኮሪያ የሚሳይል የኒውክሌር ፕሮግራም እንዲሁም የዩናይትድ ስቴትስና ደቡብ ኮሪያ በጣምራ የሚያካሄዱት ትልቅ ወይም ግዙፍ ወታደራዊ ልምምድ መቆም አለባቸው በሚለው ነጥብ ላይ ተስማሙ። ሰሜን ኮሪያ ዛሬ የተሳካ ሚሳይል ማምጠቋን ወይም መተኮሷን እንዳስታወቀች የሩሲያው ፕሬዚዳንት ቭላዲሚር ፑቲን ፑቲን ከቻይናዎቻቸው ሺ ጂንፒንግ ጋር ሆነው እያደገ በመሄድ ላይ ያለውን ሰሜን ኮሪያ የምትደቅነውን የሚሳኤል አደጋ ለመዋጋት ወይም ለመግታት ያላቸውን እቅድ ይፋ እንደሚያደርጉ ጠቁመዋል። ቡድን ሀያ በመባል የሚታወቁት በኢንዱስትሪ የበለጸጉ ሀገሮች መሪዎች ሃምቡርግ፣ ጀርመን ለሚያካሂዱት ጉባኤ ዝግጅት ፖሊሶች የጥበቃ ስራቸውን አጠናክረዋል። የተቃውሞ ሰልፍ የሚያደርጉት ሰዎች ደግሞ ቦታቸውን አዘጋጅተዋል። የዩናይትድ ስቴትስ ፕሬዚደንት ትራምፕ በጉባኤው ለመሳተፍ ሲሄዱ ሁኔታዎች ቀላል አይሆንም። ትራምፕና የጀርመን ቻንስለር አንግላ ሜርከል የአየር ንብረትንና ንግድን አስመልክቶ የተለያየ አመለካከት ነው ያላቸው። ይሁንና አሸባሪነትን ለመዋጋት በሚደረገው ጥረት በሰሜን ኮሪያ የሚሳይል ፕሮግራም ጥያቄና ቻይና በብዛት ወደ ውጭ በምትልከው የብረታ ብረት ሸቀጥ ላይ ሊስማሙ ይችላሉ። መርከል በሰፊ ጉዳዮች ላይ መግባባት እንዲኖር ለመስራት እንደሚጥሩ ገልጸዋል። ይሁንና ከዩናይትድ ስቴትስ አስተዳደር ጋር ባለው ግንኙነት ተአምር እንደማይጠብቁ ጠቁመዋል። ፕሬዚደንት ትራምፕ ወደ ዩናይትድ ስቴትስ በሚገባ የብረታ ብረት ምርት ከፍተኛ ቀረጥ የሚጥል ወይም ኮታ የሚያደርግ ጠንካራ እቅድ እንዳላቸው ገልጸዋል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍን በየመን በሶማሊያ እና በደቡብ ሱዳን ህጻናት በረሀብ ሳቢያ የሞት አፋፍ ላይ እንዳሉ አስጠነቀቀ። በእነኛ ሀገሮች የተመጣጠነ ምግብ እጦት የሚሰቃዩ ህጻናት ቁጥር ከእለት ወደ እለት እየጨመረ መሆኑንም ድርጅቱ አመልክቷል። ዩኒሴፍ በኮሌራ ወረርሽኝ በተጠቁ ሀገሮች ቁጥራቸው ከአራት ነጥብ ሰባት ሚሊዮን የሚልቅ ህጻናት በረሃብ እንደሚሰቃዩ አመልክቷል። ከነኚህም አንዱ ሚሊዮን የሚሆኑት ህጻናት በአጣዳፊ ጠቅማጥና ትውከት የሞት አፋፍ ላይ ደርሰዋል ሲል የድርጅቱ ቃል አቀባይ ክሪስቶፍ ቡልፍሪያክ ለአሜሪካ ድምጽ የተናገሩትን ዘግበዋል። በደቡብ ሱዳን በተለይ የሀገሪቱ ጤና ጥበቃ ሚኒስቴር ሀያ ሺህ ህጻናት በአጣዳፊ ጠቅማጥና ትውከት መያያዛቸውን እስካሁን ባለው ጊዜም የአራት መቶ ህጻናት ህይወት ማለፉን አመልክቷል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በእነኚህ ሀገሮች የእርዳታ ስራውን ለማቀላጠፍና የህጻናትን ህይወት ለማዳን የጸጥታና ጥበቃ ተጨማሪ ገንዘብ እንደሚያስፈልገውም አስታውቋል። በያዝነው የአውሮፓውያኑ 2017 ዓ ም የመጀመሪያ አጋማሽ ከተለያዩ አገሮች ፈልሰው ከባህር ዳርቻዎች የደረሱ ሰዎች ቁጥር ባለፈው ዓመት ከነበረው 20 በመቶ መጨመሩን ኢጣሊያ አስታውቃለች። እስካለፈው ሰኞ ድረስ በነበረው ጊዜ ቁጥራቸው 85153 የሚደርስ ሰዎች የሜዲትራኒያን ባህር አቋርጠው ኢጣሊያ ድንበር መድረሳቸውንና ይህ ሕዝብ ባለፈው ዓመት በተመሳሳይ ጊዜ ከነበረው የ14000 ብልጫ ማሳየቱን የኢጣሊያ የአገር ውስጥ አስተዳደር ሚኒስቴር ባለሥልጣናት ሮም ላይ በሰጡት መግለጫ አመላክተዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ሪቻርድ ግሬን ተከታትሎታል። ትዝታ በላቸው ታቀርበዋለች። አብዛኞቹ ስደተኞች የተሳፈሩባቸው ከርካሳ ጀልባዎች ባህሩ ላይ በማዕበል በመንገላታት ላይ ሳሉ ነው የባህር ጠረፍ ጠባቂዎች በሕይወት የታደጓቸው። ይሁን እንጂ ዘንድሮም ከሰሜን አፍሪቃ ተነስተው ጣሊያን ለመድረስ የተንቀሳቀሱ ቁጥራቸው ሁለት ሺህ የሚደርስ ስደተኞች ረዥሙንና እንግልት የበዛውን የባህር ጉዞ ሳያገባድዱ ለህልፈት ተዳርገዋል። አጠቃላዩ አሃዝ ይፋ ከመደረጉ አስቀድሞ ከተለያዩ አገሮች ወደ ጣሊያን የሚጎርፈውን የስደተኛ ቁጥር ለመቀነስ አሊያም መቆጣጠር ይቻል ዘንድ የጣሊያኑ ጠቅላይ ሚኒስትር ፓውሎ ጀንትሊኒ የአውሮፓ ኅብረትን እገዛ ጠይቀዋል። ሊኢታሊያ ኢንቴራ ኤ ሞቢሊታታ ር ፋር ፍሮንቴ፣ ፍልሰቱን ለመቆጣጠር መላዋ ኢጣሊያ እየተንቀሳቀሰችና አውሮፓ ለመርሆዋ ለታሪክና ለስልጣኔዋ እሴቶች የምትገዛ ከሆነም አስፈላጊ በሆነው በዚህ ገቢር ትሳተፍ ዘንድ ኅብረቱን በመጠየቅ ላይ ናት። የፍልሰቱ ማዕበል የማይቻል ከመሆኑም በላይ ስደተኞችን የመቀበል ብቃትና ቅርበት ያሳየው ማህበረሰባችንም የቅዋሜ ስሜት እንዳይቀሰቀስ ለማድረግ ጣሊያን ሁነኛ እገዛ ትሻለች ብለዋል። ወደ ድንበሯ የሚጎርፈውን ስደተኛ ለመታደግ የሚንቀሳቀሱት ጀልባዎች ወደ ሌሎች የሜዲትሬንያን አካባቢዎች ይሄዱ ዘንድ የባህር በሮችን እዘጋለው ስትል ባለፈው ሳምንት ያስጠነቀቀችው ኢጣሊያ ሌሎች የአውሮፓ ሀገሮችም ስደተኞችን እንዲቀበሉ ተማጽናለች። በመጨረሻም አሜሪካውያን ዛሬ የነፃነት ቀንን ሲያከብሩ ብለዋል። ዩናይትድ ስቴትስ ከብሪታንያ ነጻ የወጣችበት ዕለት ሲሆን የፌዴራል በዓል ሆኖም ይከበራል። በሚሊዮኖች የሚቆጠሩ ሰዎች በመላው አገሪቱ የአሜሪካን ሁለት መቶ አርባ አንደኛ የልደት ቀን ርችት በመተኮስ ሰልፎች በማካሄድ የሙዚቃ ትርኢት በማዘጋጀት ከቤት ውጪ የተጠባበሱ ምግቦችን በማቅረብ እንዲሁም ሌሎች የሚያስደስቷቸውን ነገሮች በማድረግ ያከብሩታል ህግ አስከባሪዎች አዲስና የተለመዱ ዘዴዎችን በመጠቀም የህዝቡን ደህንነትም እየጠበቁ መሆናቸው ተገልጧል። የአሜሪካ አብዮታዊ ጦርነት ወይም ህዝባዊ እንቅስቃሴ በተጀመረበት የሰሜን ምስራቅ ከተማ ቦስተን ማሳቹሴትስ የርችት ትሪት ለማየት ይገኛሉ ተብለው የሚገመቱት ሰዎች ቁጥር አምስት መቶ ሺህ እንደሚደርስ፣ ደህንነት ለመጠበቅ ድሮን ማለትም ሰው አልባ ተዋጊ አውሮፕላኖችን የሚጠቀሙ መሆኑን አመልክተዋል። ኒውዮርክ ከተማ ላይ ደግሞ የከተማይቱ ቅርሶች የሆኑ ቦታዎች በአሸዋ በተሞሉ የጭነት መኪናዎች ተከበዋል። ባለፈው ሐምሌ ወር በፈረንሳዩ የባስቲል በዓል ወቅት የተፈጸመውን ፍጅት አይነት ጥቃት ለማስወገድ ነው እንዲህ አይነቱ ዝግጅት እየተደረገ ያለው ተብሏል። በዋሽንግተን ዲሲም በብሔራዊ መስክ የተለያዩ ዝግጅቶች በሚደረጉበት ወቅት በመኪናና በተያያዥ ተሽከርካሪዎች የጥቃት ተግባር እንዳይፈጸም ህግ አስከባሪዎች መዘጋጀታቸው ታውቋል። አድማጮች፣ ለሰአቱ ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒች ፍሳሀየንን። ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን። በዛሬ ዕለት የተጠናቀቀውን የአፍሪቃ ህብረት ጉባኤ አጀንዳዎችና ክንዋኔዎች ለመዘገብ አዲስ አበባ የሚገኘውን ዘጋቢያችንን እስክንድር ፍሬውን በስልክ አግኝተናል። እስክንድር እንደምናመሸ። እንደምናመሸ አሉላ። ሀያ ዘጠነኛው የአፍሪቃ ህብረት የመሪዎች ጉባኤ በዛሬ ዕለት ተጠናቋል። ለመሆኑ የዚህ ጉባኤ ትኩረት ምንድን ነበር እስክንድር? ባጭሩ አንተም እንዳልከው አሉላ፣ ከትናንት ወደ ያሰኞ ጀምሮ የተካሄደው ሀያ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ ነው ዛሬ የተጠናቀቀው። በአብዛኛው በአዲስ አበባ የሚካሄደው በአመት ውስጥ ሁለት ጊዜ ከሚካሄዱት ጉባኤዎች አንደኛው ብቻ ነው በጥር ወር የሚካሄደው ነው። አሁን ግን አዲስ አበባ በጥር ወር የተካሄደውንም እንደዚሁ አሁን በዚህ ሰዓት የተካሄደውንም አስተናግዳለች። ለዚህ ምክንያቱ ደግሞ ጉባኤውን ለማስተናገድ ራሱን ያቀረበ ሀገር ስላልነበረ እንደሆነ ነው እየተገለጸ ያለው ሁለቱም ጉባኤ የዚህ አመት በአዲስ አበባ የተካሄደው ማለት ነው። የጉባኤው ዋነኛ ትኩረት በወጣቶች ላይ ኢንቨስት ከማድረግ ጋር የተገናኘ ቢሆንም፣ አሉላ ወቅታዊ ጉዳዮች እንደተለመደው ከዚህና ህብረቱን የማሻሻሉን እንቅስቃሴ ከተመለከቱ የመወያ ርዕሶች ባላነሰ ጎልተው የወጡበት ሆኖ ተጠናቋል። እስክንድርስ ትኩረት ለወጣቶች በሚል ስለ ጉባኤው ትኩረት ገልጸሃል። ስለ አሳሳቢ ጉዳዮችም ጠቅሰሃል። ምንድን ነበሩ እነኚህ አሳሳቢና ወቅታዊ ጉዳዮች? ትክክል ነው አብላ የአፍሪካ ህብረት የመሪዎች ጉባኤ ምንጊዜም ሲካሄድ መሪ ርዕስ ወይም አጀንዳ ይኖረዋል። ነገር ግን ሁልጊዜም በአህጉሪቱ የሚከሰቱ የሰላምና የጸጥታ ችግሮች እና ሌሎች ወቅታዊ ጉዳዮች እነዚህን መደበኛ ርዕሶች ወይም የተመረጡ ርዕሶች መሸፈናቸው የተለመደ ነው። በዚህኛው ስብሰባ ላይ ወይም ጉባኤ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም እነዚህ ጉዳዮች አሳሳቢ ሆነው መቀጠላቸውን ገልጸዋል። ለምሳሌ በደቡብ ሱዳን፣ ሶማሊያ፣ ሊቢያ፣ የማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ በጅቡቲና በኤርትራ መካከል ያለው ውዝግብ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነት ከመተግበር አንጻር የተፈጠረው አስቸጋሪ ሁኔታ እሳቸው ከጠቀሷቸው መካከል ናቸው። ዲሞክራቲክ ሪፐብሊክ ኮንጎ፣ ቡሩንዲ እና ጊኒ ቢሳውን በመሳሰሉት አንዳንድ አፍሪካ ሀገራት የሚታየው የፖለቲካ ሁኔታም በኮሚሽኑ ሊቀመንበር ከተጠቀሱት መካከል ናቸው። እሳቸው እንግዲህ እነዚህን ከጠቀሱ በኋላ ያሉት ምንድን ነው? አሉላ እነዚህ የተጠቀሱት ምሳሌዎች በሀገሪቱ ያሉትን አሳሳቢ ችግሮች በበቂ ሁኔታ ያንጸባርቃሉ ነው ያሉት። መልካም፣ እስክንድር ጉባኤው እንግዲህ ተጠናቋልና ና በመፍትሄ ሀሳብነት የቀረቡ ካሉ ማጠቃለያ ብናደርገው ቀደም ብለህ ለጠቆምካቸው በአሳሳቢነት ለተነሱት በመፍትሄ አማራጭነት የቀረቡ ሊሰራባቸው የታሰቡ ሁኔታዎች ይኖር ይሆን? ከመክሰቻው ጀምሮ የተጠቆሙ ሁኔታዎች አሉ። በኤርትራና በጅቡቲ መካከል ያለውን ውጥረት በተመለከተ የአፍሪካ ሕብረት የሰላምና ጸጥታ ኮሚሽነር ወደ አስመራ እንደሚላኩ ነው የተገለጸው። ይህንን የገለጹት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። በሌሎች አካባቢዎች ያሉትን አሳሳቢ ግጭቶችና ሁኔታዎች እልባት ከመስጠት አንጻር ደግሞ ይህ የአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩን ነው እያስረዱት በሌሎች አገራት ያሉ ግጭቶችን ከመፍታት አንጻር ቀደም እንዳልኩት አሉላ በመከላከልና ሊሆን በሚችለው ነገር ላይ ማተኮሩ ላይ ወስነናል ብለዋል የኮሚሽኑ ሊቀመንበር ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪካ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉም ጥሪ አድርገዋል እንግዲህ ክልላዊ ሲባል ኢጋድንም ያጠቃልላል ወደ ኤርትራና ጅቡቲ የሰላም አስከባሪ ሀይል እንዲላክ ኢጋድ ያቀረበው ሀሳብ አለ ይህ ሀሳብ በአፍሪካ ህብረት እንዴት እንደሚታይ ለጊዜው ግልጽ ያለ ነገር የለም። እስክንድር፣ ህብረቱ ክልላዊ ድርጅቶችና ስልቶችን ይልቁንም ደግሞ የኢጋድን አቋም ጠቆም አድርገሃል። ምንድን ነው ኢጋድ ያቀረበው የውሳኔ ሀሳብ? አለ ከመሪዎቹ ጉባኤ ጎን ለጎን ተሰብስበው የነበሩት የኢጋድ የውጭ ጉዳይ ሚኒስትሮች የሰላም አስከባሪ ኃይል እንዲላክ በጅቡቲ የቀረበውን ጥያቄ በመደገፍ ውሳኔ አሳልፈዋል። የአፍሪካ ህብረት የመሪዎች ጉባኤም አሉላ በተለይ በዚሁ በ በኤርትራና በጅቡቲ መካከል ባለው ውጥረትና በሚረግብበት ሁኔታ ላይ መነጋገሩ ተገልጿል። ከዚህ አንጻር ወደ ስፍራው የአፍሪካ ህብረት የሰላም አስከባሪ ኃይል እንዲላክ ጅቡቲ መጠየቋ ተመልክቷል። መሪዎቹ ግን ይህንን አስመልክቶ የደረሱበት ውሳኔ የለም። በጉባኤው ማጠቃለያ ላይ መግለጫ የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ የሰላምና የጸጥታ ኮሚሽነራቸውን ወደ ኤርትራ እንደሚልኩ ብቻ ነው ያብራሩት። እና ሁኔታዎች በዚህ ላይ ነው የሚገኙት አሉላ እስክንድር የአፍሪካ ህብረትን ሀያ ዘጠነኛውን የመሪዎች ጉባኤ መጠናቀቅ አስመልክቶ በጉባኤ የቀረቡትን ጭብጦችም ሆነ የመፍትሄ ሀሳቦች ጨምቀህ ለሰጠህን አስተያየት አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ። ይህ በእንዲህ እንዳለ ታዲያ አድማጮች የኤርትራ መንግስት፣ የምስራቅ አፍሪቃ አገሮች የልማት በይነ መንግስታት ባለስልጣንን በእንግሊዝኛው ምጽሐር ቃል ኢጋድን ተችቷል። የኤርትራ ማስታወቂያ ሚኒስተር በትዊተር አማካኝነት ባስተላለፈው በዚህ የነቀፋ አስተያየቱ በአንድ ወገን ኤርትራን የንዑስ አህጉራዊ ቡድን አባልነቷን በህገወጥ መንገድ መንፈግ፣ ደግሞ በሌላው በኤርትራ ጉዳይ መጠመድ ኢጋድ ሁለት አይመረው ብሏል። ከብዙ አንጻር ሲታይ ኢጋድ ፍሬ አልባ ከንት ሆኗል። በቻርተሩ የታቀፉትን ግልጽ የሆኑ ድንጋጌዎች ማክበርና የኢትዮጵያን የበዛ ጫና መቋቋም ተስኖታል ይላል። ለሌላው አስተያየት ምንም ይሁን ምን ኢጋድ አሊያም የአፍሪቃ ህብረት በህወሓት ይዞታ ስር ሆነዋል ያለውንና ለአስራ ሰባት ዓመታት በግድ የተያዘ ያለውን ቦታ መቀጮ አዘሉን የድንበር ግጭት እንዴት ለመፍታት ይሆን ውጥ ናቸው ሲል ጉባኤውን ተከትሎ በተከታታይ በላካቸው የትዊተር መልእክቶች የሚኒስትር መስሪያ ቤቱ ነቅፏል። በአስቸኳይ ጊዜ አዋጁ ስር ከታሰሩ ሰባት ወራት ያስቆጠሩትና ከሽብርተኛ ድርጅቶች ጋር ግንኙነት በማድረግ የተለያዩ የሽብርተኛ ድርጅቶችን ሀሳብ የሚገልጹ ጽሑፎችን እንዲሁም ምስሎችን ይዛችሁ ተገኝታችኋል በሚል ወንጀል ክስ ተመስርቶባቸው ጉዳያቸውን በመከታተል ላይ የሚገኙት የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ አቃቢ ሕግ ምስክሮቹ በዝግ እንዲያሰሙ በተሰጠው ትዕዛዝ ቅር በመሰኘት ያቀረቡት አቤቱታ ያቀርባል በመባሉ አቃቢ ሕግ ባለበት ክርክር ተሰምቶ ትዕዛዝ ለመስጠት ተቀጠረ። ጽዮን ግርማ ዝርዝሩን ይዛለች። አቶ ዳንኤል ሽበሽ እና ጋዜጠኛ ኤልያስ ገብሩ በታህሳስ ወር ታስረው በተለያዩ ፖሊስ ጣቢያዎች ከቆዩ ከአራት ወራት በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ የምድብ ችሎት ሁለቱም በተመሳሳይ የወንጀል ክስ ክስ እንደተመሰረተባቸው ይታወሳል። የክሶቹ ይዘት ባጭሩ የተለያዩ የሽብር ድርጊቶችን የሚገልጹ ጽሁፎችን ይዛችሁ ተገኝታችኋል፣ የሽብርተኛ ድርጅቶች ሚዲያዎችን በመከታተልና ሪፖርት አድርጋችኋል፣ መቻቻልና አንድነትን የሚጎዳ ተግባር ፈጽማችኋል የሚል ነበር። ሁለቱም ተከሳሾች በጠበቃቸው አማካኝነት የቀረበባቸውን ክስ ሙሉ በሙሉ ተቃውመውታል። በተጨማሪም ፍርድ ቤቱ የዋስትና መብታቸውን በመከልከሉና የአቃቤ ህግ ምስክር በዝግ ችሎት እንዲሰማ የሰጠውን ትዕዛዝ ተቃውሞ ቅሬታቸውን በይግባኝ አቅርበዋል። ተከሳሾቹን ወክለው አርብ ሰኔ ሀያ ሦስት ሁለት ሺህ ዘጠኝ ዓመተ ምህረት ፍርድ ቤት የቀረቡት ጠበቃቶ ሽብሩ በለጠን ስለ ፍርድ ቤት ውለው ጠይቄያቸው ነበር። አሁን አርብ ይግባኝ ባልንበት የስር ፍርድ ቤት ግንቦት ሀያ ሦስት ተከሳሾቹ የዋስትና መፍታቸውን አልጠበቀላቸውም። በተጨማሪ የአቃቤ ሕግ ምስክር በዝግ ችሎት ተሰማ ብለዋል። ይህ እንግዲህ የመጀመሪያው ነጥብ። በምንም ሁኔታ የተከሰሱበት የሕግ አንቀጽም ሆነ ሌላ ዋስትና የሚያስከለክል ምክንያት አልቀረበም የለም ሊቀርቡ አይችልም የሚል የሚያሳድርም ሁኔታ የለም። ህጉም አይከለክልም። ቋሚ አድራሻ ያላቸው መሆኑን ገልጸናል። በዚህ ሁኔታ ህገ መንግስታዊ የሆነ ነው እንግዲህ ዋስትና የዋስትና መብት መከልከላቸው ውስጥ ቤት አላግባብ መሆኑን አስረድተናል ለይግባኝ ሰሚ ከፍተኛ ፍርድ ቤት። ሌላው የምስክር አሰማን በተመለከተ በግልጽ ችሎት መሰማት ተሳሽ ከሆነበት ምክንያት አንዱ በግልጽ ችሎት ሲሆን ትክክለኛነቱ ሚዛናዊነቱ ፌርትሪያል የምንለው ይረጋገጣል የሚል ምክንያት ስላለ ነው። መቼ ነው በዚህ ችሎት የሚሰማው ወይም ደግሞ በግልጽ ችሎት መሰማቱ የሚቀረው የሚለውን ከፀሐይ ራሱ ምላሽ ይሰጣል። የተከራካሪዎች የግል ህይወት፣ የህዝብ ሞራልና የሀገሪቱ ደህንነት። ይህንን በተመለከቱ ጉዳዮች ብቻ በዝግ ችሎት ሊሰማ ይችላል። አሁን በነ ዳንኤል ሽበሺ ጉዳይ ከነዚህ ከሶስቱ የግል ህይወቱን መሆኑ የህዝብ ሞራል፣ ወይም ደግሞ የሀገሪቱ ደህንነት በተመለከተ ስጋት ሊፈጥር የሚችል ወይም ደግሞ በዚህ ምክንያት በግልጽ ችሎት እንዳይሰማ የሚያሰኝ አንዳችም ምክንያት የለም። በመሆኑም ይህንን በግልጽ ችሎት የመሰማት መብት የስር ፍርድ ቤት ያለፈው ያለፈውና በዚህ ችሎት እንዲሰማ የሰጠው ትእዛዝ ባብ አይደለም በሚል ቅሬታችንን አሰምተናል። አቶ ሽብሩ አያይዘው ፍርድ ቤቱ የተከሳሾቹን አቤቱታ ካዳመጠ በኋላ መዝገቡ ለይግባኝ ያስቀርባል የሚል ትእዛዝ ሰጥቷል ብለዋል። ይግባኙ ያስቀርባል ይግባኙ ስለሚያስቀርብ አቃቤ ህግ መልስ ይሰጥበት ብሎ የአቃቢ ህግንና የእኛን ክርክር ባለንበት ለመስማት ነው። ለአርብ የቀጠረው እዚህ መሀል ግን የስር ፍርድ ቤት ይሄ ጓኝ ሰሚ እያስተናግደ ያለው በዝግ ችሎት መሰማት አለበት የለበትም፣ ዋስትና መፈቀድ አለበት የለበትም፣ የሚለው ጭብጥ ላይ ውሳኔ ሳይሰጥ በስር ፍርድ ቤት ክርክሩ እንዳይቀጥል ወይም ደግሞ ምስክር በዝግ ችሎት እንዳይሰማ ትእዛዝ እንዲሰጥልንም አብረን ጠይቀናል። በሌላ በኩል ሰኔ ሀያ ሁለት ሁለት ሺ ዘጠኝ አመተ ምህረት የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ክፍለ ከተማ ምድብ ችሎት ለምስክር ተቀጥሮ እንደነበር አቶ ሽብሮ ያስረዳሉ። እንግዲህ ቀደም ሲል የቦሌ የመጀመሪያ ደረጃ ፍርድ ቤት በተከሳሾቹ ጉዳይ ላይ የቀረበውን መቃወሚያ አይቶ አልፈዋለሁ ካለና ምስክር እንዲሰማ ቀጠሮ ከሰጠ በኋላ ምስክር እንዲሰማ ቀጠሮ ተያዘው በሀያ ሁለት ነበር፣ በሀያ ሁለት ምስክሩ ቀርቦ ነበር። ይሁን እንጂ ጉዳያችን በዚህ ችሎት ሊሰማ አይገባም ብለን ለይግባኝ ሰሚው ከፍተኛ ፍርድ ቤት ይግባኝ ያቀረብን ስለሆነ የይግባኝ ላይ የመጨረሻ ውሳኔ የተሰጠው በዝግ ችሎት መሰማት አለበት ወይስ የለበትም የሚለው ውሳኔ ከማግኘቱ በፊት ምስክሩ ሊሰማ አይገባም ብለን ጉዳዩን ያው የሥር ፍርድ ቤቱ ተቀብሎት ቀጠሮውን ቀይሮት ለሐምሌ አስር ቀጥሮታል የምስክር መሰማቱ ከዛ እንግዲህ በእኛ እምነት ይግባኝ ሰሚ ፍርድ ቤትም ይግባኛችን ተቀብሎ ትእዛዝ ይሰጥበታል። በችሎት የተባለው ይነሳል ወይም ደግሞ በእስር ፍርድ ቤት ተሰጠው አይነት ይቀጥላል የሚለው የመጨረሻ ውሳኔ ይታወቃል የሚልም ግምት እምነት አለን። እንደ አቶ ሽብሩ ገለጻ አቶ ዳንኤል ሽበሽና ጋዜጠኛ ኤልያስ ገብሩ ላቀረቡት ይግባኝ የቦሌ ክፍለ ከተማ ከፍተኛ ፍርድ ቤት አቃቤ ሕግ ባለበት የግራ ቀኙን ክርክር ሰምቶ ተገቢውን ትእዛዝ ለመስጠት ለሰኔ ሰላሳ ሁለት ሺ ዘጠኝ አመተ ምረት ተለዋጭ ቀጠሮ ሰጥቷል። በሌላ በኩል የመጀመ የመጀመሪያ ደረጃ ፍርድ ቤት ደግሞ ለዋናው ጉዳያቸው ሐምሌ 10 2009 ዓ ም ተለዋጭ ቀጠሮ ሰጥቷቸዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ሶስተኛው የመጽሔቱ ርዕስ እንሻገራለን። አድማጮች ለዲቪ ሎተሪ የሚያመለክቱ ወይም ያመለከቱ ኢትዮጵያውያን ራሳቸውን ከአጭበርባሪዎች እንዲጠብቁ ሲል በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያስጠነቀቀ። ዲቪ ወይም በእንግሊዝኛው ዳይቨርሲቲ ቪዛ የተባለውን ወደ አሜሪካ ሀገር ሊያስገባ የሚችል ቪዛ ለመስጠት የዩናይትድ ስቴትስ መንግስት ማንንም አልወከለም ሲሉ አንድ የኤምባሲው ባለስልጣን ለአሜሪካ ድምፅ ገልጠዋል። መለስካቸው አምሀ ዝርዝሩን ይዘዋል። የዩናይትድ ስቴትስ መንግስት ከዓለም የተለያዩ አገሮች ዜጎች ዳይቨርሲቲ ቪዛ ወይንም በአጭር አጠራሩ ዲቪ ሎተሪን በመጠቀም ወደ ግዛቱ እንዲፈልሱ ማድረግ ከጀመረ አመታት ተቆጥረዋል። ከኢትዮጵያም በየአመቱ ከአራት እስከ ስድስት ሺህ የሚሆኑ የዲቪ አመልካቾች እንዳሉ ያስታወሱት በአዲስ አበባ የሚገኘው የአሜሪካ ኤምባሲ የማጭበርበር ተግባራትን መከላከያ ክፍል ስራ አስኪያጅ ቶማስ ቤልስ ወደ አሜሪካ ለመፍለስ ብዙ ፍላጎት እንዳለ አመልክተዋል። ይህን ከፍተኛ ፍላጎት በመመልከትም ከዚህ ጥቅም ለማግኘት የሚጥሩ አካላት እንዳሉ ማወቅ ተችለዋል ብለዋል። በዚህ ምክንያት የተለያዩ የማጭበርበር ተግባራት ሲፈጸሙ እናስተውላለን ይላሉ። የተለመደውና አንደኛው የማጭበርበሪያ ዘዴ አንዳንድ ሰዎች ዳይቨርሲቲ ቪዛ ወይም ዲቪ ለሌሎች ለማስገኘት እንደሚረዱ ሲናገሩ እንሰማለን። እነዚያ ሰዎች ግን ከዩናይትድ ስቴትስ መንግሥት ጋር አንዳችም ግንኙነት ወይም ምንም ዐይነት ውክልና የላቸውም። ይህን የሚያደርጉ ሰዎች በፖስታም ሆነ በስልክ መልእክት የዲቪ ሎተሪ ዕድል አሸናፊ ሆናችኋል ይላሉ። አክለውም የዲቪ ዕድል ለማግኘት የተዘረዘሩ መመዘኛዎች እንዳሉ አስገንዝበዋል። ለኢትዮጵያውያን የአሥራ ሁለተኛ ክፍል ያጠናቀቁና በአምስት የትምህርት ዐይነቶች የማለፊያ ውጤት ያገኙ ወይንም የዩኒቨርሲቲ ዲግሪ ያላቸው መሆን ይኖርባቸዋል ብለዋል። ያ ካልሆነ በሥራ ልምድ ረገድ የሚፈልገውን ማሟላት ይኖርባቸዋል። እነዚህን መመዘኛዎች የሚያሟሉ ዕድላቸውን መሞከር ይችላሉ። ይህን ማድረግ የሚችሉት ግን በአንድ መንገድ ብቻ ነው። ቶማስ ቤልስ አንድ ሰው ወደ ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ውድድር ሊገባ የሚችለው በአንድ መንገድ ብቻ ነው። ይኸውም በኢንተርኔት አማካይነት ዲቪ ሎተሪ ስቴት ዶት ጂኦቪ ወደሚለው ዌብሳይት ገብቶ በማመልከት ነው። ማንም የዕድሉ አሸናፊ መሆኑንና ካሸነፈም ቪዛውን ለማግኘት ቀጠሮ የሚይዝበትን ሁኔታ ለማወቅም ብቸኛው መንገድ ይኸው ነው። ለዲቪ ሎተሪ ቪዛ ለኢንተርቪው ወይም ቃለምልልስ ለማድረግ ወደ ኤምባሲው ለመምጣት ቀጠሮ የሚያዘውም በዚሁ መንገድ ብቻ ነው። ከዚህ መንገድ ውጭ ያለው ሁሉ ማጭበርበር ነው። ስራ አስኪያጁ ጨምረው ማንም ሰው የሚፈለጉትን መመዘኛዎች አሟላለሁ ብሎ እስካመነ ድረስ እድሉን ለመሞከር ምንም አይነት የገንዘብ ክፍያ እንደማያስፈልገው አስረግጠው ተናግረዋል። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት ባለፈው ጥቅምት ወር የኤምባሲውን ምክትል ቆንስላ አነጋግሮ ተመሳሳይ ማስጠንቀቂያ ሰጥተው እንደነበር አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሰሜን ናይጄሪያ የኢግቦ ማህበረሰብ መሪዎች ህዝቡ አካባቢውን ለቆ እንደማይወጣ አስገንዝበዋል። ይህ የማህበረሰብ መሪዎቹ መግለጫ የወጣው የአካባቢው ወጣት ሙስሊሞች አብዛኞቹ የክርስትና እምነት ተከታይ የሆኑት የኢግቦ ብሔረሰብ አባላት የሰሜኑን አካባቢ ለቀው ወደ ተወለዱበት ደቡብ ምስራቅ ግዛት እንዲመለሱ ያቀረቡትን ጥሪ ተከትሎ ነው። ቺካዱዋ የጠናቀረው ያጠናቀረው ዘገባ አለ። ሰለሞን ክፍሌ ይዞታል። አብዛኞቹ የእስልምና እምነት ተከታዮች ባሉበት በናይጄሪያ ሰሜናዊ ግዛት በሚሊዮኖች የሚቆጠሩ የኢቦ ብሔረሰብ አባላት ይኖራሉ። አብዛኞቹም እንደ ሆቴል፣ ኢንተርኔት ካፌ፣ ትምህርት ቤቶችና ምግብ ቤቶችን የመሳሰሉ የንግድ ድርጅቶች አሏቸው። ከቅርብ ወራት በፊት ግን የሰሜን ወጣቶች መሪዎች ጥምረት ለናይጄሪያ ተጠባባቂው ፕሬዝደንት የሚ ኦሲንባጆ በጻፉት ግልጽ ደብዳቤ ኢቦዎች እስከ መጪው ዓመት ጥቅምት መጀመሪያ ድረስ ከሰሜናዊ ግዛት ለቀው ወደ ተወለዱበት ደቡብ ምስራቅ መመለስ አለባቸው ሲሉ ጠይቀዋል። በፕላቶ ክፍለ ግዛት ባህላዊው የኢቦ ማኅበረሰቦች መሪ ኢዜ ጆዜፍ ኢማኑኤል ኦቢሊሎሜ በሙስሊም ወጣቶቹ መሪዎች ጥምረት ለቀረበው ጥሪ መልስ አላቸው። እወጃውን ንቀን መተው አለብን። ወዴትም አንሄድም። ኦቢሊሎሜ እንደ አብዛኞቹ ኢቦዎች ሁሉ ከደቡብ ምሥራቅ ናይጄሪያ ፈልሰው ነው ወደ ሰሜኑ ግዛት የሰፈሩት። ኢቦዎች በናይጄሪያ ካሉ ሦስቱ ትላልቅ ብሔረሰቦች አንደኛው ሲሆን በመላው አገሪቱ ውስጥ በስፋት ተበታትነው ይኖራሉ። ይዜ ጆዜፍ ኢማኑዌል ኦቢሊሎሜ ያስረዳሉ። ኢቦዎች ብቻ ናቸው በመላ ናይጄሪያ ግዛት በሁሉም ስፍራ የሚገኙት። በዚህ ጉዳይ ላይ ግን የኦቢሊሎሜ መግለጫ የመጨረሻው ቃል አይደለም። አንዳንድ የደቡብ ምሥራቁን ግዛት ከናይጄሪያ ገንጥለው የባያፍራ ሪፐብሊክን ለመመሥረት አዲስ ጥረት የያዙ ኢቦዎች መኖራቸው ይታወቃል። አሁን ካለፈው ሦስት ዓመት ወዲህ የባያፍራው እንቅስቃሴ እንደገና የተቀሰቀሰውም ከፍተኛ የመንግሥት ተቃውሞ ባለበት ወቅት ነው። ከሰሜኑ ወጣት መሪዎች የተጻፈውን ግልጽ ደብዳቤ የናይጄሪያ መገናኛ ብዙሃን የገለጹት አካባቢውን እንዲለቁ ለኢቦዎች የተሰጠ ማስጠንቀቂያ ሲሉ ነው። መንግሥት ደቡባዊ ግዛቱ እንዲገነጠል እንዲፈቅድም ጥሪ ያቀርባል። ደብዳቤው ኢቦች ሰሜኑን ለቀው በመውጣት የራሳቸውን ነጻ ግዛት እንዲመሠርቱ ከተፈቀደላቸው በናይጄሪያ ዘላቂ ሰላምና መረጋጋት ይፈጠራል ሲልም ደብዳቤው ያስገነዝባል። የባያፍራው ጦርነት አሁን ድረስ በናይጄሪያ ታሪክ ላይ አሉታዊ ትውስታውን እንዳሰፈረ ነው። የመገንጠሉን ጥያቄ የሚያነሱ ወገኖችም የሕዝቡን ድጋፍ ለማግኘት እየተጠቀሙበት ይገኛሉ። ከኢቦ ማኅበረሰብ መሪዎቹ አንዱ ኡቼ ሜፎር ያብራራሉ። ተነጥለን ለጥፋት ለውድመት ኢላማ የተደረግን ሕዝብ ነን። በሚሊዮኖች የሚቆጠሩ ሰዎች ተገድለዋል። ምክትሉ ኡቼ ሜፎር ብዙ ተደማጭነት ያለውን አንደኛውን የባፍራ እንቅስቃሴ ቡድን ይመራሉ። የቡድናቸው መጠሪያ ስምም አይፒኦቢ ወይም የቀዳሚዎቹ የባፍራ ነዋሪዎች ይሰኛል። የባፍራ ሪፑብሊክን ለመመስረት የሚካሄደው ትግል ይቀጥላል፣ በተለይ አሁን የሰሜኑ ሕዝብ ኢቦዎች አካባቢውን ለቀው እንዲወጡ እየጠየቁ ባሉበት ወቅት ሁኔታው አመቺ ነው ብለዋል ኡቼ መፎር። ሌሎች ሁሉ የሚያስቡት ነገር ሊኖር ይችላል። ያ የእኛ ጉዳይ አይደለም። መታወቅ ያለበት እኛ ራሳችንን የማስተዳደር መብት ያለን መሆኑ ነው። ይህን ጉዳይ በተመለከተ ናይጄሪያ ብዙ የዘገየባት ይመስለኛል። አንዳንድ ሰሜን ናይጄሪያውያን ግን ኢቦች ይውጡ የሚለውን ማስጠንቀቂያ በግልጽ ይኮንናሉ። ከዚያ ማስጠንቀቂያ ጀርባ ያሉ ወጣት መሪዎችም ተይዘው እንዲታሰሩ ጥሪ ያቀርባሉ። ያ ግልጽ ደብዳቤ ከወጣ እንሆ አሁን ሁለተኛ ሳምንቱ ቢሆንም እስካሁን በቁጥጥር ስር የዋለ አንድም ሰው ግን የለም። አሉላ፣ አሁን እንግዲህ የመዝናኛ ክፍለ ጊዜ ነው እና ምን አይነት ሙዚቃ ነው የምታቀርብልን? ወይም ያያዝክልን? የመረጥ ነው እለቱን የተመለከተ ስልት ነው? አዳነች፣ ለምሽቱ ለአድማጮቻችን የመረጥ ነው ቀደም ብለን በመግቢያችን እንደጠቆም ነው እለቱ ዛሬ በዚህ በዩናይት ስቴትስ የነጻነት ቀን ነው ወይም ነጻነት የሚከበርበት ኢንዲፔንዳንስ ዴይ ነው። ታዲያ እለቱን አስመልክቶ የተሰናዱ በርከት ያሉ ዝግጅቶችም ይዘናል። ዜማው ይቀድማል። ዋይሎን ጄኒንግስ ነው የሚጫወትልን አሜሪካ ይለናል። Down through history, if you last, it's a mystery. But I guess they don't know what they're talking about. From the mountains down to the sea, you become such a habit with me. America, America. Well, I come from. Down round Tennessee But the people In California Are nice to me America It don't matter Where I may roam Tell you people That it's home sweet home America America And my brother all black and white, yellow too. And the red man is right to expect too little from you. Promise and then follow through. ዋይሎን ጄኒንግስ ነበር አሜሪካ ሲል የተጫወተልን። አድማጮች፣ አሁን በደረሰን ዜና መሰረት 29ኛው ቀደም ብለን ያስተዋወቅ ነው የአፍሪቃ ህብረት የመሪዎች ጉባኤ ዛሬ የተጠናቀቀው ለቀድሞ የኢትዮጵያ መሪዎች ለቀዳማዊ ኃይለ ሥላሴ ለጠቅላይ ሚኒስትር መለስ ዜናዊ የመታሰቢያ ሀውልት እንዲቆምላቸው መወሰኑ ተነገረ ይላል ለአፍሪቃ አንድነት ድርጅት መመስረት እንዲሁም ለአፍሪቃ ህብረት መጠናከር በየወቅቱ ላደረጉት ከፍተኛ አስተዋጽኦ ነው ለቀድሞቹ የኢትዮጵያ መሪዎች እውቅናው እንዲሰጥ የተወሰነው ወይም መወሰኑ የተገለጠው። የእውቅና ሀሳብ የቀረበው የጋናው ፕሬዚዳንት ናና ኩፉ ኦይ መሆናቸው ተመልክቷል ይላል። የወቅቱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለተሰጠው እውቅና ለአገር ውስጥ መገናኛ ብዙኃን ሲናገሩ ተከታዩን ብለዋል። አገራችን ከመጀመሪያው ጀምሮ እስካሁንም ባለ ጊዜ ውስጥ ለአፍሪካ አጀንዳዎች ቅድሚያ የምትሰጥና ለአፍሪካውያን ወንድሞቻችንና እህቶቻችን በጋራ ማደግና ብልጽግና ሁለት ቀን የምትረባረብ አገር መሆኗን ለአገር እውቅና በመስጠት በሱ ደግሞ አስተዋጽኦቸውን ያበረከቱ መሪዎች ደግሞ የራሳቸውን ድርሻ እንዲቀበሉ ማድረግ ነው ዋናው ዓላማ። ከዚህ አኳያ ይሄ አንዱ የአፍሪካ ህብረት የመሪዎች ጉባኤ የተቀበለው ጉዳይ ነው። ስለዚህ እኛም በኩራት አመስገነናቸዋል ኢትዮጵያን እና የኢትዮጵያ መሪዎችን በዚህ ደረጃ እውቅና በመስጠታችሁ ከልብ የመነጨ ምስጋና እናቀርባለን ብለናቸዋል ለአፍሪካ መሪዎች፣ እንደዚሁም ለአፍሪካ ሕዝብ በአጠቃላይ። ስለዚህ ይህንን ኃላፊነት እንደተሸክመን ወደፊትም በቀጣይ ትውልድም በመሪዎቻችን የተጀመረው ስራ ተጠናክረው የሚቀጥል መሆኑንም በዚሁ አጋጣሚ ገልጸንላቸዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው፣ የአፍሪካ ህብረትን ያመሰግኑበት ንግግር። አሁን እዚህ ስቱዲዮ ከገባን በኋላ ከደረሰን ዜና ነው ያገኘ ነው። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ። ቀዳሚ ቀን ነበረ። አሜሪካውያን አገራቸው ዩናይትድ ስቴትስ የተመሠረተችበትን ዕለት በየዓመቱ በዚህ ዕለት እንደ አውሮፓውያን የዘመን አቆጣጠር ወይም የዘመን ስሌት ሀምሌ አራት ቀን ጁላይ አራት ያከብሩታል። ዕለቱ በብሔራዊ የዓመት በዓልነት ነው የሚታየው። በየቦታው ክብረ በዓላት ይካሄዳሉ፣ ሰማዩ በርችት ይደምቃል። የአሜሪካ ድምጹ አራሽ አራብዲሳ ዋሽንግተን በሚገኘው ብሔራዊ ሞል ወይም መስክ ተዘዋሮ ሰዎችን ዕለቱ ደስ የሚል ክብረ በዓል ነው ወይ እንዴት ነው የምታከብሩት ብሎ በመጠያየቅ ያጠናቅረውን ዘገባ ቆንጅ ታየ እንዲህ ያቀናብረዋለች። የአሜሪካን የልደት በዓል በተለያዩ የሙዚቃ እና የሰልፍ እንዲሁም ሌሎችም የመዝናኛ ትርኢቶች ለማክበር መሰናዶ ተዘጋጅቷል። ትልቁ ግን ሰማዩን አንቆጥቁጦት የሚያመሸው የርችቱ ትርኢት ነው። አሜሪካውያን በአንድነት ሆነው ሀገራቸውን ከብሪታንያ ቅኝ አገዛዝ ነጻ ለማውጣት ያካሄዱትን ጦርነት በርችት ተኩሶቹ ያስታውሱታል። ያ እንዳለ ሆኖ የዛሬው የሀገሪቱ ፕሬዝደንት ዶናልድ ትራምፕ አስተዳደር ስልጣን ከተረከበ ገና መንፈቅ ሳይሞላው በአብዛኛው አሜሪካዊ አእምሮ የሚመላለሰው የፖለቲካው ጉዳይና የክፍፍሉ ነገር ነው። ፕሬዚዳንቱ ባህሪያቸው በጣም ከባድ ነው። በአሁኑ ጊዜ ደግሞ በፓርቲዎች መካከል በሪፓብሊካኑና ዲሞክራቲክ ፓርቲው መካከል ሰላም እየተፈጠረ አይደለም። ማራንጌሊ የፖርቶ ሪኮ ነዋሪ ናቸው። ይህን ያሉት ማይክ ሪፕካ የላንካስተር ኒውዮርክ ነዋሪው ደግሞ እንዲህ ይላሉ። ትራምፕ ከበስተጀርባ ሆነው ነገሮችን እያቀናጁ ነው። እንደሚመስለኝም አዎንታዊ ስራዎች እየተሰሩ መሆኑን ብዙ ሰው ማስተዋል እየጀመረ ነው። ተስፋ የማደርገው በጥቂት ዓመታት ውስጥ ሕዝቡ በጠቅላላ ወደ አንድነት መምጣት ይጀምራል ብዬ ነው። የሺካጎ ከተማ ነዋሪው ሌላው ማይክ ደግሞ ይህንን አስተያየት ነው የሰጡት። ሁለቱ ወገኖች ትንቅንቅ ላይ ናቸው። ያ ደግሞ ጥሩ ነገር ነው። ገባህ? ለአብዛኛው አሜሪካዊ ማለት ነው። የዚህ የአሜሪካ ነጻነት ቀን ትርጉም በኒውጀርሲ ከተማ ነዋሪው ሼኻር ቦቻ አንደበት። የነጻ ሀገርህን መርሆች አሁንም እንደ ተጠበቁ ናቸው ብዬ ይተማመናለሁ። ህልምህን ለማሳካት ተጣጥረ የምትፈልገውን ነገር ለማከናወን ትችላለህ። አገሪቱ ጥሩ ሁኔታ ላይ አይደለችም የሚሉ ይኖራሉ ግን ይቺ አገር ልዩ የሚያደርጋት ደግሞ ያ ነው። ጎናና ሊያንግ የኮነቲከት ነዋሪ ናቸው፣ እንዲህ ይላሉ። እንደ እኔ አስተሳሰብ አሁን ይቺ ሀገር ግሩም ሁኔታ ላይ ነች። ሁሉ ሰላም ነው፣ ህዝቡም በደስታ እየኖረ ነው። የቨርጂኒያ ነዋሪው ቮ አታቤ አሜሪካ ያለው ሁኔታ ጥሩ አይደለም ለሚሉ የሚያካፍሉት ምክር አላቸው look at በሀገር አቀፍ ደረጃ ያለውን የህዝብ አስተያየት ሀገሪቱ ያለችበት ሁኔታ ጥሩ አይደለም የሚል ነው። በተቀረው ዓለም አካባቢ ካለው ሁኔታ ጋር ካላወዳደሩት አያውቁትም። ያኔ ነው ይቺ ሀገር ጥሩ ሁኔታ ላይ መሆኗ የሚገባቸው። ቴክዊ አታቤ ደግሞ ከእሳቸው ጋር ነበሩ። እኔ በበኩሌ ስለ አሜሪካ የማውቀው ነገር የለም ግን እዚህ ሀገር በመኖሬ ደስተኛ ነኝ። ግሩም ሀገር ነች። ምግቡ ሌላ ነው። ብዙ ሥራ የሰራች ብዙ ያከናወነች ሀገር ነች። ርችቱ ደግሞ አቤት ደስ ማለቱ ብለዋል። በቃ ደስተኛ ነኝ፣ ሌላ እማውቀው የለም ሲሉ ነው የደመደሙት። በእርግጥም ዛሬ የዋሽንግተኑ ብሔራዊ ሞል ላይ ሰው የአሜሪካን ነጻነት በዓል ሜዳ ላይ እየበላ እየጠጣ በሰልፍ ትርኢት በሙዚቃ ድግስና በርችት እየተዝናና ሲያከብረው ይውላል ያመሻል። If tomorrow all the things were gone, I'd work for all my life. And I had to start again with just my children and my wife. I'd thank my lucky stars to be living here today. Cause the flag still stands for freedom. አድማጮች ዕለቱን ተንተርሶ የተዘጋጁት ዝግጅቶቻችን እስከ ፕሮግራማችን ፍጻሜ ይቀጥላሉ። አሁንም ከዕለቱ አብይ ጉዳይ ጋር የሚያቆየን ይሆናል። በአሜሪካ ነፃነት ዲሞክራሲ ላይ ያተኩራል። ያዘጋጀልን ሰለሞን አባተ ነው። የሕዝብ መብቶች ከፈጣሪ በቀጥታ የተሰጡ እንጂ በመንግሥት የሚቸሩ አይደሉም። እናም መንግሥት ያሉት መብቶች ሁሉ የሚሰጡት ከሕዝብ ብቻ ነው። እንዲህ አይነት ጽንሰ ሐሳብ የዩናይትድ ስቴትስ ሕገ መንግሥት ከመጻፉ በፊት መቼም የትም አልተደነገገም። ቀላል ግን ጽንፍ የለሽ ጽንሰ ሐሳብ የዩናይትድ ስቴትስ ኦፍ አሜሪካ ፈጣሪና መሥራች አባቶች አንድ መቼም የማይነጥፍና የማይገረጣ እምነት በውስጣቸው አኖሩ። ፍጹማን ባልሆኑ ብዙሃን ሰዎች ላይ የጨበጡትን ሥልጣን በሚያስፈጽሙ ፍጹማን ባልሆኑ ሌሎች ሰዎች የተመሠረተ መንግሥት ሊኖረው የሚገባው ኃይልና ሥልጣን የተወሰነ መሆን አለበት። ሕገ መንግሥቱ ለመንግሥት የሚሰጣቸው መብቶች ሕዝቡ መንግሥቱ እንዲኖረው የሚፈልገውን ያህል ብቻ ናቸው። የዩናይትድ ስቴትስ ሕገ መንግሥት የተጻፈው በስምንት ገጾች ላይ ነው። በዩናይትድ ስቴትስ ያለፉ ሁለት መቶ ሰማንያ ስምንት ሕገ መንግሥታዊ የመንግሥትነት ጉዞ ውስጥ ግን እነዚያን ስምንት ገጾች ለማሻሻል ቁጥራቸው ጣሪያ የነካ ሀሳቦች ቀርበዋል። ወደ 11 ሺህ የሚሆኑ የሕገ መንግሥቱ ማሻሻያ ሐሳቦች የተወካዮች ምክር ቤቱ ፊት ቀርበዋል። አንድ የማሻሻያ ሀሳብ ቀረበ የሚባለው አንድ እንደ ራሴ ሐሳቡን ለሕግ መምሪያው ወይም ለሕግ መወሰኛ ምክር ቤቱ ሲያቀርብ ነው። የብሔራዊው ቤተ መዛግብት ሹም ክሪስቲን ብላከርቢ ናቸው። ከቪኦኤዋ ኒኮሌታ ኢልች ጋር የተጨዋወቱት የሕገ መንግሥቱ ማሻሻያ ሐሳቦች መጉረፍ የጀመሩት ሰነዱ ጸድቆ ሥራ ላይ ከዋለበት ከ1781 ዓመተ ምሕረት አንስቶ ነበር። በኢትዮጵያ የዘመን አቆጣጠር ሕገ መንግሥቱ ኃይል ተቀዳጅቶ የዩናይትድ ስቴትስ ሕጎች ሁሉ አውራ መሆኑ በተረጋገጠ በሁለተኛው ዓመት በ1783 ዓ ም የወጡት የመብቶች ድንጋጌ ተብለው በጥቅል የተሰየሙት የመጀመሪያዎቹ ዐሥር ማሻሻያዎች በመንግሥት ሥልጣን ላይ ዐሥር የተለዩ ክልከላዎችንና ገደቦችን ጥለዋል። ህገ መንግስታዊ ማሻሻያዎች እንዲኖሩ ያደረጉ ሶስት ዋና ዋና የሚባሉ ምክንያቶች ወይም ታላላቅ ሀሳቦች ነበሩ። በስቴቶች ተቀባይነትን አግኝተው ከጸደቁትና የህገ መንግስቱ አካል ከሆኑት ሀያ ሰባት ማሻሻያዎች አስራ ሰባቱ ድምጽ የመስጠት መብትን፣ የመናገር ነጻነትን፣ እንዲሁም እምነትን የመያዝ ነጻነትን ጨምሮ ሌሎችም በርካታ መብቶችን ያሰፉ ድንጋጌዎች ናቸው። በመንግስት ስልጣን ላይ ክትትልና ቁጥጥር ማድረግ ሌላው የህገ መንግስት ማሻሻያ ሐሳብ መነሻ ነው። ለምሳሌ የዩናይትድ ስቴትስ ፕሬዝዳንት የስልጣን ዕድሜ በሁለት የስልጣን ዘመናት እንዲገደብ ተደርጓል። ወደ 11,540 ከሚሆኑት የማሻሻያ ሐሳቦች መካከል የሀገሪቱ ፕሬዝዳንት በሎተሪ እንዲሰየም የምርጫ ወረዳዎች ኮሌጅ የሚባለው የስዩማን ስብስብ እንዲቀር፣ መንግሥት ጋብቻ ጉዳዮች ውስጥ ጣልቃ እየገባ የቁጥጥር ሥራ እንዲያከናውን፣ የሚፈልሱ ወፎች ወይም አሞሮችን የሚመለከት ድንጋጌ እንዲወጣ፣ አልኮሆል መጠጣትን የሚመለከት ገዢ ሕግ እንዲኖርና የመሳሰሉት ይገኙበታል። አንዳንድ የተጠናከሩ ሕገ መንግሥታዊ ማሻሻያዎችን የማውጣት እንቅስቃሴዎች የሚደረጉባቸው ጊዜዎች አሉ። በተለይ የማኅበራዊ ለውጦች ጊዜዎች ይጠቀሳሉ። ግዙፍ ቁጥር ያላቸው የማሻሻያ ሐሳቦች ከእኩል መብቶች ማሻሻያ ጋር የተያያዙ ሲሆኑ የተወካዮች ምክር ቤቱ ቢያጸድቀውም ተቀብለው ሊያጸድቋቸው የሚገባቸው ስቴቶች ወይም ግዛቶች ቁጥር ባለመሙላቱ ምክንያት በተከታታይ ከቀረቡት አንድ ሺህ አንድ መቶ የማሻሻያ ሐሳቦች አንዱም ዘልቆ ሕግ መሆን አልቻለም። ከዩናይትድ ስቴትስ አባል ስቴቶች ሶስት አራተኛ የሚሆኑት ማጽደቅ አለባቸው። ምንም እንኳን የእኩል መብቶች ማሻሻያን የተወካዮች ምክር ቤቱ በሁለት ሶስተኛ ድምጽ ቢያጸድቀውም በስቴቶቹ ሁሉ ባለመጽደቁ ምክንያት የሕገ መንግሥቱ አካል አልተደረገም። ሕገ መንግሥታዊ ማሻሻያ ማድረግ ከባድ መሆኑን ታሪክ አሳይቶናል፣ ይላሉ የብሔራዊው ቤተ መዛግብት ሹም ክሪስቲን ብላክርቢ ይህ ደግሞ መልካም ነገር ነው ባይ ናቸው። ነጻነትን ለመጪ ትውልዶች ጠብቆ ለማቆየት ዐይኖችን ሁሉ ከፍቶ ዘብ መቆም አስፈላጊ እንደሆነ ያስጠነቀቁት የቀደሙት የአሜሪካ ትውልዶች የግለሰብ ነጻነት እንዲከበርና በመንግሥት ሥልጣን ላይ ገደብ እንዲበጅ ሲታገሉ ሕይወቶቻቸውን ሰጥተዋል። አሁን ሊግሪንውድ ግሪንውድ አሜሪካ ጋድ ፕሌስ አሜሪካ አሜሪካን እግዚአብሔር ባርካት የሚለውን ዘፈን ነበር ያሰማን። አሁን ወደ ርዕሰ አንቀጽ እንሄዳለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዩናይትድ ስቴትስ በ768 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ከእንግሊዝ ቅኝ ነፃ መውጣቷን ስታውጅ ለአሜሪካውያን የማይቸሩ፣ የማይደፈሩ የማይገሰሱና የማይተላለፉ መብቶቻቸውን ሁሉ ለማረጋገጥ ነበር ሲል የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። እነዚያ መብቶች ታዲያ በሕይወት የመኖር የነፃነትና ደስታን የመፈለግ መብቶች የተካተቱባቸው ሌሎችም ብዙ መብቶች ናቸው። ከዩናይትድ ስቴትስ የነፃነት አዋጅ ጸሐፊዎች ዋናው የሆኑት ቶማስ ጄፈርሰን የማይቸሩ የማይደፈሩ ወይም የማይገሰሱ የማይጣሱና የማይጣሉ የሚሉ ትርጓሚዎች ያለውን የእንግሊዝኛ ቃል አን ኤልየነብል ሲጠቀሙ ስለ ሰብአዊ መብቶቻችን ሁለት ቁም ነገሮችን አሸክመዋቸው ነው። ርዕሰ አንቀጹ ይቀጥላል። አንደኛ፣ እነዚህ መብቶች በመንግሥት የተቸሩን አይደሉም። መንግሥት ባያከብርልን እንኳ መብቶቹ አሉን። ሁለተኛ፣ እነዚያን መብቶቻችንን ለመንግሥት አሳልፈን መስጠት አንችልም፣ በበጎ ፈቃዳችን ቢሆን እንኳ። ሚስተር ጀፈርሰን የመብቶቻችንን ምንነትና ትርጉም በዚህ ሁኔታ ሲተነትኑና ሲያስቀምጡ እጅግ ጠንቃቃ ነበሩ ይላል ርዕሰ አንቀጹ። ምክንያቱም ይህ ትርጓሜ ከእንግሊዝ አርነትን ስለ መቀዳጀት የተጻፈውን የነጻነት አዋጅ ትክክለኛነት ያረጋግጥ ነበርና። ማመፅ መነሳት፣ አሉ ጃፈርሰን፣ ሕጋዊ የሚሆነው ተከታታይነት ካላቸው የረጅም ጊዜ ረገጣዎችና ጭቆናዎች እንዲሁም መንግሥት የዜጎቹን መብቶች ማክበርን አሻፈረኝ ሲል ብቻ ነው። ለአሜሪካውያን አብዮት የመጨረሻው አማራጭ ነበር። ለወደፊት ደህንነታቸው አዲስ ጠባቂና ተከላካዮችን ማበጀት ማኖር ነበረባቸው። ምክንያቱም መንግሥቱ እጅግ የበረታ አምባገነናዊ ኃይልን መጠቀም ብቻ ሳይሆን በፍጹም ረጋጭ አምባገነናዊነት ሥር አሜሪካውያንን ጨርሶ ሊያተንሳቸው እያውጠነጠነ በማስረጃ አረጋግጧልና ነው። ርዕሰ አንቀጹ መልእክቱን በመቀጠል የነጻነት አዋጁ ፈራሚ የሆኑት 56 ልዑካን ኃላፊነታቸውን ያዩት በግልቡ እንዳልነበር ያስታውሳል። በእንግሊዝ መንግሥት ላይ ዐመፅና ሴራን በመጠንሰስና በማከናወን ሊከሰሱ የመቻላቸውን አደጋ አጢነውታል። ነገር ግን አድራጎታቸው አስፈላጊ እንደነበር አምነዋል። የአዋጁ የመጀመሪያ ፈራሚ ቤንጃሚን ፍራንክሊን እንዲህ አሉ። ሁላችንም በእውኑ አንድ ሆነን አንዳችን ባንዳችን ላይ መንጠላጠል ይገባናል፣ ካለበለዚያ እያንዳንዳችን በተናጠል እንደምንንጠለጠል ጥርጣሬ አያግባችሁ። የማይነጣጠሉ የማይጣሉና የማይገሰሱ መብቶቻቸውን ለመጠበቅ ተግባር ሕይወታቸውን ለመስጠት ዝግጁ ነበሩ። የሚያሸንፉትም በጠነከረ አንድነት ብቻ ነበር። በዚህች ጁላይ አራት ቀን አለ፣ ርዕሰ አንቀጹ በማጠቃለያው እኛ አሜሪካውያን ነጻነታችን፣ እንዲሁም የማይገሰሱ መብቶቻችን እንዲጠበቁ ሲሉ ሕይወታቸውን ለአደጋ ያጋለጡና የሰጡም ወንዶችና ሴቶችን ጀግንነት እናከብራለን ብሏል። እነዚህ መብቶች የአሜሪካውያን ብቻ መብቶች አይደሉም፣ የእያንዳንዱ ሰብአዊ ፍጡር እንጂ። በመሆኑም ሲል ርዕስ አንቀጹ መልእክቱን ቋጨ። በዚህ የነጻነት ቀን ከፍ የምናደርገው የምናከብረው የእኛን ነጻነትና የእኛን መብቶች ብቻ ሳይሆን በመላው ዓለም ያሉ ሕዝቦችንም ነጻነትና መብቶችም ነው። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናልፈው። ወደ ምዕራብ ዩናይትድ ስቴትሷ የሲያትል ከተማም ይወስደናል። ሰሞኑን ታዲያ ተመላልሰን የምንጎብኛታለን። አዲሱ አበበ ከስፍራው አለ። ሌላሽጥልን የፕሮግራም ተከታታዮች እንደምን አምሽታችኋል። ዛሬ ዩናይትድ ስቴትስ ውስጥ ብሔራዊ የነጻነት በዓል እየተከበረ የሚተኮሰው ርችትም እየተዘጋጀ ነው። በኢትዮጵያ አቆጣጠር ከሌሊቱ ሰባት ሰዓት ጀምሮ በተለይ አብዛኛዎቹ ቦታዎች ፋየር ወርክ ማለትም ርችት ይተኮሳል ማለት ነው። ዛሬ ሰላሳ አራተኛው የኢትዮጵያ ስፖርትና ባህል ፌዴሬሽን ውድድር በሚካሄድበት ሜዳ ያሉትን አንዳንድ የንግድ ሁኔታዎች በተለይም በምግቡ፣ በአልባሳቱ፣ በሙዚቃ መሳሪያዎቹ፣ በመጽሐፍቱ ወዘተርፈ ተርፈ የሚሸጡ ነገሮችን ለመቃኘት ሞክራለሁ። በተለይም ከንግዱ ዘርፍ ኃላፊ ጋር በመወያየት ያን በተመለከተ መጀመሪያ ወደ ሰሞኑ ውድድር ልውሰዳችሁ። ምን ምን ውድድሮች እንደተካሄዱ በመክፈቻ ዕለት እሁድ ማለት ነው ስምንት። ትናንት ሰኞ ደግሞ ሰባት ውድድሮች ተካሄደዋል። ዛሬም ይቀጥላል። በሰባት ቡድኖች መካከል ግጥሚያ ይደረጋል ማለት ነው። የሰሞኑ ውድድር የመመካከሪያ አይነት ሆኖ ሁሉም አንዳንድ ዙር ነው የደረሳቸው። ምናልባት ጨዋታው የሚሞቀውና የሚግለው ከሰሞኑ በተለይ ከነገ ጀምሮ ሁለተኛ ግጥማቸውን በሚያደርጉበት ጊዜ ነው። ያኔ ለዋንጫ እነማን እንደሚቃረቡ እነማን ደግሞ ወደ ሁለተኛ ዲቪዚዮን እንደሚወርዱ ይለያል ማለት ነው። አጠቃላይ ስዕሉን ለመስጠት እንጂ እከሌ ከክሌ ተጫውቶ ይሄን ያህል ውጤት አገኘ የሚለውን ዝርዝር ከነገ ጀምሮ ነው በተለይ በስፋት ለማቅረብ የምሞክረው፣ ቀደም ሲል እንደገለጥኩት። አሁን ወደ ንግዱ አካባቢ ልውሰዳችሁ። ባልተለመደ ሁኔታ ዘንድሮ በድንኳን አካባቢ ድንኳን ተከራይተው ከፌዴሬሽኑ ማለት ነው ንግድ የሚያካሄዱ ሰዎች ጥሩ ሁኔታ እንዳለ ሁሉ ነገር እንደተሳካላቸው ገልጠውልኛል አንዳንዶቹ ብዙ ጊዜ የመግቢያ ፈቃድ ወይም ደግሞ አይዲ ካርድ መታወቂያ ወረቀት ቶሎ አያገኙም። እቃጭ ነው የሚመጡ መኪናዎቻቸው መቆሚያ በወቅቱ አያገኙም ነበር። ዘንድሮ ግን ውድድሩ ሳይጀመር ከአርብ ጀምሮ ቅዳሜ በተለይ ሁሉም መታወቂያቸውን አግኝተው ተዘጋጅቶላቸው ተሳክቶላቸዋል እና ይህን በተመለከተ የንግዱ የቢዝነስ ማናጀሩን አቶ አለም አበበን አናግሬያለሁ አቶ አለም በመጀመሪያ በአድማጮች ስም አመሰግናለሁ እንዴት ተሳካላችሁ ዘንድሮ መልካም ነው ይላሉ ሰዎቹ እሺ አመሰግናለሁ አቶ አዲሱ ያ እንግዲህ የሲያትል ስቴዲየምን እና የቤንዲንጉን ሁኔታ ቀደም ብዬም ቦታውን ሲያትል ሲወሰን በቪዲዮ መረጃ አገኘሁ ስለ ሜዳው አቀማመጥና ስለ ስቴዲየሙ እንዲሰጡኝ ያደረግኩ እና ያንን በማየቴ እዛ ቦታ ላይ ምን አይነት እቅድ ማዘጋጀት እንደሚገባኝ ስላወቅኩኝ በጊዜ ፕላኑን ለማዘጋጀት ቻልኩኝ። ከዚያም ለድንኳን፣ ለኤሌክትሪክ፣ ለውሃ ኃይል እንዲሁም ለሌሎች ነገሮች የሚያስፈልጉትን ቅድመ ሁኔታዎች እና ውሎች እንዲሁም ኮንትራቶች በጊዜው ከተለያዩ ድርጅቶች ጋር በመነጋገር ውሎች እና ኮንትራቶችን ያዘጋጅቼ በስራ አስፈጻሚ ኮሚቴ በኩል በቶሎ ማስወሰን ቻልኩኝ ስለዚህ ነገሮች ሁሉ እቅዱ ቀደም ብሎ በጥሩ ሁኔታ ተዘጋጀ ማለት ነው ከዛ በኋላ እንግዲህ ተፈጻሚነቱን ለማየት ያሁንም ተጨማሪ ጉልበትና ኃይል ሀይል በማካከል በጥሩ ሁኔታ ከዚህ በፊት በተለይ ከህዝብ አካባቢ የሚቀርቡ አንዳንድ እንትኖች ስለነበሩ ባለፈውም አመት የመጀመሪያ አመት ስለነበረ በቶሮንቶ ትንሽ የቦታ ሁኔታ ቀደም ብሎ አንዳንድ ነገሮችን በውሳኔ ደረጃ ያሉ ነገሮች ተንጠልጥለው ቆይተው ስለነበረ እነሱ ትንሽ እንዳይሳካ የማድረግ የማስተጓጎል እንትን ነበረባቸው። ግን ዘንድሮ ቀደም ብሎ ቦታውን በማወቄ በጥሩ ሁኔታ ፕላን በማዘጋጀት ነው እንግዲህ እንደዚህ በጊዜ ተዘጋጀች። ይሄ የተገኘው ውጤት ማለት ስኬት ጥሩ የሆነው መረጃ በማግኘት ነው። ነገር ግን ተደጋግሞ የሚነሳ ጥያቄ ጄኔሬተር፣ መብራት የመጥፋት ነገር አሁን እሑድ ዕለት ተዘዋውሬ የመክፈሻ ዕለት እንዳየሁት መብራት ያላገኙ ነበሩ። ዛሬ አሁን የእናንተ ስናወራ አለም ይሄ ችግር ተወግዷል ሁሉም መብራት አግኝተዋል ጄኔሬተር ወደፊት እየጠፋ ችግር አይፈጥርባቸውም። ያ እንግዲህ ይህንን የኤሌክትሪክ አቅርቦትን ችግር ለመፍታት ካለፈው ዓመት ጀምሮ ትንሽ የሚሰጣቸውን የኤሌክትሪክ አቅርቦት አምፔጁን ከፍ አድርገው ነው ጥሩ ነበረ ዘንድሮ ግን መጀመሪያ ሴታፕ በሚያደርጉበት ጊዜ ጄኔሬተር ካምፓኒው ያቀማመጡን በትክክል ስላላደረጉት የመጀመሪያው ቀን ትንሽ እንትን ነበረው። አሁን ግን የሚያስፈልገውን የስልሳ አምፕ ኤሌክትሪክ አቅርቦት ደርሷቸዋል። ግን አሁንም ትንሽ ችግር ያለው በአጠቃቀም ላይ ነው። ቬንደሮቹ በሚጠቀሙበት ጊዜ በእያንዳንዱ ሶኬት የሚወጣውን በእያንዳንዱ ቦክስ የሚወጣውን ሀያ አምፕ ነው እና ያንን አምፕ ሁለት ሶስት ነገር በሚሰኩበት ጊዜ ትሪፕ ያደርጋል ማለትም ያጠፈዋል። ሀያ አምፕ ከአቅሙ በላይ ጉልበት አምጣ ሲባል ይዘጋለለች ልኩ እና ሲስተሙን በትክክል ባለመጠቀም ነው እንጂ በአቅርቦት ደረጃ ምንም የተጓደለ ነገር የለም። እንደውም ከድሮ ጊዜዎቹ በተሻለ መንገድ ከፍ ያለ አቅርቦት ነው ምጽ እየሰጠናቸው ያለ ነው። በጣም አመሰግናለሁ። አቶ አለም አበበ የፌዴሬሽኑ የቢዝነስ ወይም የንግድ ክፍሉ ኃላፊ ሰሞኑን አድማጮች በቦታው በመዘዋወር እያንዳንዱን በንግድ ስራ የተሰማራውን ሰው በመጠየቅና አካባቢውን በማስቃኘት ምን ንግድ የት ቦታ እንደሚካሄድ ለመግለጥ ሞክራለሁ። ለዛሬ በዚህ እወስናበታለሁ። አዲሱ አበመነኝ ሰላም። አድማጮች አሁን ቀደም ሲል ያልተነበቡ ዜናዎችን እናሰማለን። ሶሪያ ውስጥ በዩናይትድ ስቴትስ የሚደገፉ ኃይሎች ባራክ ከተማ አካባቢ ያለውን ግንብ ሰብረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን እንደ መዲናው አድርጎ ከሚያያት ራካ ከተማ ለማስወጣት ለአንድ ወር ያህል ጥቃት ሲያካሂዱ ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ትናንት ባወጣው መግለጫ የሶሪያ ዴሞክራሲያዊ ኃይሎች እስላማዊ መንግስት ነኝ ከሚለው ቡድን የገጠማቸውን ከባድ መቋቋም ተወጥቷል ይላል የጥምረት ኃይሉ ተዋጊ አውሮፕላኖች በአካሄዱት ድብደባ ባራክ ግንብ ላይ ሁለት የ25 ሜትር ቀደዳዎችን ፈጥረዋል ይላል መግለጫው እስላማዊ መንግስት ነኝ የሚለው ቡድን ሆን ብሎ የፓልሚራ ፍርስራሾችንና አልኑር መስጊድን አውድመዋል ራፋ ግንብን ሆስፒታሎችን ትምህርት ቤቶችንና መስጊዶችን የጦር መሳሪያ መጋዘኖች ያደርጋቸዋል ለውጊያው ይጠቀምባቸዋል። የጥምረት ኃይሎች ግን ሲቪሎችን ከጉዳት ለመጠበቅና የቅርስ ቦታዎቹ ለትውልዶች እንዲተላለፉ ሲሉ ከጉዳት ለማዳን ከፍተኛ ጥረት ያደርጋሉ በማለት የጥምረት ኃይሉ ቃል አቀባይ ኮሎኔል ራያን ዲሎን አስገንዝበዋል። ዩናይትድ ስቴትስ በግዛት ይገባኛል ምክንያት አጨቃጫቂ በሆነው ደቡብ ቻይና ባህር ካለፉት ስድስት ወራት ወዲህ ለሁለተኛ ጊዜ የባህር ኃይል ተልእኮ ማካሄዷ ፕሬዚደንት ዶናልድ ትራምፕ ቤጂንግ ላይ ጫና የማጠናከር ዓላማ እንዳላቸው ያመለክታል። ቻይና በበኩሏ ለዚህ መዘጋጀቷን ተንታኞች ይናገራሉ። ካለፈው አስርተ ዓመት ወዲህ በደቡብ ቻይና ባህር አካባቢ ዋናዋ ኃይል ሆናለች። ዩናይትድ ስቴትስ ለምትወስዳቸው እርምጃዎች የቻይና የባህር ኃይል መስፋፋትን ከሚቃወሙት የደቡብ ምስራቅ እስያ ሀገሮች ጋር የኢኮኖሚ ግንኙነቷን በማጠናከር ምላሽ ትሰጣለች። ለዜና የተያዘው ማጠቃለያ ዜና የተያዘው ክፍለ ጊዜ ያበቃ። አድማጮች፣ ስርጭታችንም በዚሁ ማብቃቱ ነው። ከእኛ ቀጥሎ የትግርኛ ስርጭት ይመጣል። ታዲያ እስከ ፍጻሜው የሚያደርሳችሁ ቀደም ብለን ለቅምሻ ያህል ያሰማ ናችሁ፣ ጋድ ብሌስ አሜሪካ ሊ ግሪንውድ በሚጫወተው ዜማ እንሰናበታችኋለን። መልካም ምሽት The men who died, who gave that right to me, and I gladly stand up next to you and defend her still today. Cause there ain't no doubt I love this land. God bless the USA. From the lakes of Minnesota, to the hills of Tennessee, across the plains of Texas, from Sea to Shenanue Sea from Detroit down to Houston, and New York to LA, where there's pride in every American heart, and it's time we stand and say, american who were released i know i'm free and i won't forget the men who died who gave that